ቢና ቪኦኤ ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም እንደምናመሻችሁ የዛሬ ጥቅምት 9 2011 ዓ ም ምሽት ዝግጅታችንን እናስተዋውቃችሁ። ከትላንት በስቲያ የታሰሩት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ያለ ቅድመ ሁኔታ በአስቸኳይ እንዲፈቱ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ጠየቀ። ለሰዎች መታሰራል ስላልነበረባቸው ነው ያለ ቅድመ ሁኔታ ፈቱ የምንለው የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሀ ተክሌ ናቸው። ዘገባለን በሌላ በኩል ተይዘው ስር ላይ የሚገኙት የሶማሌ ክልል የቀድሞ ፕሬዚዳንት አብዲ መሐመድ ያረፉበትን በር መስታወት ሰብረው ለማምለጥ ሞክረዋል ሲል የፌዴራል አቃቤ ሕግ አስታወቀ። ወደ ክፍል መመለስ ላይ ከጥበቃዎቻቸው ጋር ግብግብ ይፈጥሩ የነበረ መሆኑን፣ አልገባም፣ አልሄድም ተገቢ ያልሆኑ ባህሪ ያሳዩ የነበረ መሆኑን ከመመራት ክፍሉ ዳይሬክተሩ አቶ ፈቃዱ ጸጋ ናቸው፣ ይዘናቸዋል። በሌላ ዘገባችን ደግሞ የሲቪሉ ህብረተሰብ ድርጅቶች ዲሞክራሲን በኢትዮጵያ ለማጽናት ባላቸው ቦታና ሚና ላይ የተነጋገረ ውይይት ሰለሞን ሰሞኑን አዲስ አበባ ላይ ተካሂዶ ነበር። የኔ የነበረኝ ቅሬታ ገና ከርዕሱ ላይ ዲሞክራሲን ወደ ማጽናት የምንሄደው መጀመሪያ ዲሞክራሲያዊ ስርዓት ተዘርግቷል ብለን ካምንን ነው። እንዳይቀለበስ ነው የምናጸነው። ነገር ግን አሁን ያለንበት ነባራዊ ሁኔታ የሚያመለክተው ገና ወደ ዴሞክራሲ ለመዘርጋት ገና በሽግግር ላይ ወይም መንገዱ ላይ ነን። ከውይይቱ ተሳታፊ አንዱ ናቸው ይዘናቸዋል። ሁሉንም ከዝግጅታችን እንግዲህ ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠርላሉ። ዓለም አቀፍ ዜናዎቻችን ተመልሰን መጥተናል። ከትላንት በስቲያ የታሰሩት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ቅድመ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ጠየቀ። ፖሊስ በምርመራ ጊዜ መጠየቂያ መዝገብ ላይ ለክሱ መነሻ አድርጎ ያቀረበው የመደራጀት ምክንያት መብት እንጂ ወንጀል አይደለም ሲሉ የአምነስቲ የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ለቪኦኤ ገልጸዋል። ፖሊስ ተጠርጣሪዎቹን ፍርድ ቤት አቅርቦ የ14 ቀን የምርመራ ጊዜ ጠይቆባቸው ነበረ። ፍርድ ቤቱ ግን ሰባት ቀን ፈቅዷል። ጠበቃ አለም ምህረቱ ፖሊስ ተጠርጣሪዎቹ ከፍልስጤም ኤምባሲ ጋር ግንኙነት ያደርጋሉ መባሉ እንዳሳዘናቸው ተናግረዋል። በሌላ ዜና ከተያዙበት የአዲስ አበባ ፖሊስ ኮሚሽን ማረፊያ ክፍል የማምለጥ ሙከራ አላደረኩም ሲሉ የሶማሌ ክልል የቀድሞ ፕሬዚዳንት አብዲ መሐመድ ወይም አብዲ ኢሌ ዛሬ ለችሎት ተናግረዋል። ባለፈው ሐምሌ መጨረሻ ሶማሌ ክልል ዋላ ከተማ ጅጅጋ ውስጥ ተነስቶ ከነበረው ሁከትና ብጥብጥ ጋር በተያያዘ ተይዘው ስር ላይ የሚገኙት አቶ አብዲ መሐመድ አብዲሌ ያረፉበት በር መስተዋትን ሰብረው ለማምለጥ ሞክረዋል ሲል ፌዴራል ጠቅላይ አቃቤ ሕግ አስታውቋል። አብዲሌ ካለፈው ሳምንት አንስቶ ያሳዩት የነበረው ጠባይ የማምለጥ ሞከራ የማድረግን ሀሳብ ይጠቁም እንደነበር ለቪኦኤ የጠቆሙት የፌዴራል ጠቅላይ አቃቤ ሕግ የተደራጁ ድንበር ተሻጋሪና ሀገራዊ ጉዳት የሚያስከትሉ ወንጀሎች ጉዳይ ዳይሬክተር አቶ ፈቃዱ ጸጋ ከጠባቂዎች ጋር ግብ ግብ ይፈጥሩ ነበር ብለዋል። አቶ አብዲ መሐመድ እንዲያርፉ የተደረገ ገበትን አዲስ አበባ ፖሊስ ኮሚሽን ውስጥ የሚገኝ ክፍል በር መስታወት መስበራቸው ሊያመልጡ ሞክረዋል የሚል እምነት ማሳደሩን ዳይሬክተሩ አቶ ፈቃዱ ጸጋ ከቪኦኤ ዘጋቢ ሶራ ሀለኬ ጋር ባደረጉት ቃለ ምልልስ አመልክተዋል። የዘገባውን ሙሉ ዝርዝር በማታው ክፍለ ጊዜያችን ይዘን እንመልሳለን። ኢስታንቡል ውስጥ ደብዛው የጠፋውን የሳውዲ ዓረቢያውን ጋዜጠኛ ጀማል ሻኮጂን አስክሬን ሻ ይቅርታ ጀማል ሻኮዥን አስክሬን ለመፈለግ የተሰማሩ የቱርክ ፖሊስ አባላት ዋና ከተማይቱ አቅራቢያ የሚገኘውን ቤልግራድ ጫካ እያሰሱ መሆናቸውን የሀገሪቱ ባለስልጣን አስታወቁ። በሌላ በኩል ደግሞ ሀሾኪ እንዴት እንደተገደለ የሚጠቁም የተቀረጸ ድምጽ ለአሜሪካ ባለስልጣናት አስደምጠዋል የተባለውን መረጃ የቱርክ ባለስልጣናት አስተባብለዋል። ለዛሬ ያዝነላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን ጋቢና ቪኦኤ ስ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪዮኤ ፕሮግራማችንን ነው። ከትላንት በስቲያ የታሰሩት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ጠይቋል። ፖሊስ በምርመራ መጠየቂያ ጊዜ መዝገብ ላይ ለክሱ መነሻ አድርጎ ያቀረበው የመደራጀት ምክንያት መብት እንጂ ወንጀል አይደለም ሲሉ የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ለቪኦኤ ገልጸዋል። ያለምንም ቅድመ ሁኔታ በአስቸኳይ ይፈቱ ያለበትንም ምክንያት አስረድተዋል። በአስቸኳይ እና ያለ ቅድመ ሁኔታ ይፈቱ የሚለውን ነገር አምነስቲ የሚጠቀምበት ያው የሕሊና እስረኞች ናቸው የምንላቸው ሰዎች ሲታሰሩ ነው፣ ወይ ደግሞ ሰዎች መብታቸውን በመጠቀማቸው ምክንያት ብቻ ወንጀል ሳይሰሩ ሲታሰሩ ነው። ስለዚህ አሁን ባለው ሁኔታ ባለን መረጃ ምስል፣ የተለያየ መረጃም የፖሊስ ክስ መሰረት እሱም ተከታትለናል። ሄኖክና ሚካኤል የተከሰሱበት ነገር ራሱ ወጣቶችን በማደራጀት ከአዲስ አበባ ውጭ በተወለዱ ሰዎች መመራት የለባትን በማለታቸው እንዲሁም ደግሞ ከፓለስታይን ኤምባሲ ጋር ግንኙነት በማድረጋቸው የሚል ነው። እና እነዚህ ነገሮች ወንጀል አይደሉም። ካደረጓቸውም መብታቸውን ኤክሰርሳይ ሲያደረጉት ፓለስታይን ኤምባሲ ኢትዮጵያ ውስጥ ያለው የኢትዮጵያ ህግ መሰረት ነው። የኢትዮጵያ መንግስት ፍቃድ ነው። የኢትዮጵያ መንግስት ያደረገውን ነገር ነው ያረጉት ና ሌሎች መደራጀት መ ህገ መንግስቱ ለማቀፍ ህጎች የተቀመጡ ናቸው። እና እነዚህ ሰዎች መታሰር አልነበረባቸውም። በተለይ ደግሞ ሄኖክንም ይታወቃል ብዙ ሰዎችን የድብቅና ሲያገለግል በነጻም ሲያገለግል የኖረ ነው በተለይ መጨረሽ በረጅ የተከሰሱ ግን ሰዎችን በመቶዎች የሚቆጠሩ ሰዎችን የህግ ድጋፍ እያሲያረግ የታወቀ ነው እና እሱ እንደዚህ አይነት ሰውን ማድረግም በገቢ አይደለም እና ለሰዎች መታሰራል ስላልነበረባቸው ነው ያለ ቅድመ ሁኔታ ቶቱ የምንለው። ፖሊስ ተጠርጣሪዎቹን ፍርድ ቤት አቅርቦ የአስራ አራት ቀን የምርመራ ጊዜ ጠይቆባቸው የነበረ ሲሆን ፍርድ ቤቱ ሰባት ቀን ፈቅዷል። ይህንን በተመለከተ ጠበቃ አለልኝ ምህረቱ ስለነበረው የፍርድ ሂደት ተከታዩን አስረድተዋል። አዲስ አበባ በአዲስ አበባውያን ብቻ ትመራለች በሚል የሚሰጡት ቅስቀሳ ህዝብ እርስ በርስ እንዲራራ ምክንያት ፈጥረዋል። ሌላው ከፓለስታይን ወይም ከፍልስጤን ቆንስላ ጋር ግንኙነት ያደርጋሉ የሚል ጥርጣሬ ያለን የሚል ነው። እስካሁን ድረስ ፍልስጤን ጋራ ምን ተደረገ ምን ተወሰደ የሚባል ነገር በግልጽ የቀረበ ነገር የለም። ግን ሀሳቡ በመነሳቱ ብቻ በጣም እኛ አዝነናል። ምክንያቱም ድሮ ግንቦት ሰባት ጋር ተገናኝተዋል ከነት ጋር ተገናኝተዋል እየተባለ ሰው በሰው ላይ ሰው ሲለጠፍ ነበር። ዛሬ እነዚህ ድርጅቶች ሀገር ውስጥ ሲገቡ ደግሞ እንደገና ሌላ ጋር ማገናኘት በጣም የሚያሳስብ ነው። ለማንኛውም እነዚህ እነዚህ በእነዚህ ምክንያቶች ጠርጥሬያቸዋለሁ እና ጊዜ ይሰጠኝ ምርመራ አጣርቼ ላቅርብ ብሎ አስራ አራት ቀን ነበር የጠየቀው ፖሊስ። ፍርድ ቤቱ የፈቀደው ሰባት ቀን ነው። በእኛ በኩል እንግዲህ ለየመክ ሶስት ጠበቆች ነው ቀርበው የነበረው አቶ ዳማው በኩል ነበር በእኛ ቤት እንትኑ የቀረበው መከራከሪያው፣ የቀረበው መከራከሪያ የነበረው አንደኛ ይሄ ጊዜ ደው የሚያስፈልግ አይደለም ጉዳዩ በውጭ ነው መከታተል ይቻላል ጊዜ ቀጠሮ ሊሰጣ አይገባም የሚል ነበር። በሁለተኛ ደረጃ ይህ ከሆነ ዋስትና ሊፈቀድ ይገባል የሚል ነበር። ነገር ግን ፍርድ ቤቱ የሰጠው ብይን ሲነበብ የሰማ ነው። ሀሳብን መግለጽ መብት ቢሆንም የሌላውን ሰው መብት እንዳይነካ ጥንቃቄ ማድረግ ያስፈልጋል። በዚህ ምክንያት ሰባት ቀን በጣቢያ ቆይተው ይቅረቡ፣ በዋስትና ቢለቀቁ ማስረጃ ሊያጠፉ ይችላሉ፣ ልጅም በወስደናል የሚል ነው የተነበበው። በችሎት ላይ ስማ ነው። ፍርድ ቤቱ የፖሊስን የሰባት ቀን የምርመራ ውጤት ለማዳመጥ ለጥቅምት አስራ አምስት ተለዋጭ ቀጠሮ መስጠቱ ታውቋል። ወደሚቀጥለው ዘገባችን ነው የምናልፈው የለውጥ አየር እየነፈሰ እንደሆነ በሚታይበት ኢትዮጵያ ባለፉት ስድስት ወራት ውስጥ በመንግስት እየተወሰዱ ናቸው የሚባሉት ተጨባጭ የለውጥ እርምጃዎች በአብዛኛው ሰው ዘንድ ተቀባይነት እንዳገኙ ይስተዋላል። ለውጡን ዘላቂ ለማድረግ በመንግስትና በሌሎች ባለድርሻ አካላት የተለያዩ ተግባራት እየተከናወኑ መሆናቸውም ይታያል። የሲቪሉ ማህበረሰብ ድርጅቶች ዲሞክራሲን በኢትዮጵያ ለማጽናት ባላቸው ቦታና ሚና ላይ የተነጋገ የነበረ ውይይት ሰሞኑን አዲስ አበባ ላይ ተካሂዶ ነበር። በውይይቱ ላይ መሪ ሀሳቦችን በመስጠት ከተሳተፉት መካከል አንዱን የአዲስ አበባው ዘጋቢያችን መለስካቸው አመሃ አነጋግሯል። ወደ ዘገባው እናልፋለን። የሲቪል ማህበረሰቡ ድርጅቶች ዴሞክራሲን በኢትዮጵያ ለማጽናት ያላቸው ድርሻ በሚለው ርዕስ ላይ አጠር ያለ የጥናት ጽሑፍ ጽሁፍ ከቀረበ በኋላ በዚሁ ላይ ተመስርተው አራት ሰዎች መሪ የመወያያ ሀሳቦቻቸውን አቅርበው ነበረ። ከእነዚህ መካከል በተለያዩ የመገናኛ ብዙሐን ዘዴዎች ሐሳቡን የሚያሰራጨውና በተለይም ዞን ዘጠኝ በተባለው የጦማሪያን ስብስብ አባልነቱ ጦማሪ በፈቃዱ ኃይሉ አንዱ ነው። በፈቃዱ ኃይሉ የውይይቱ ርዕስ በአገሪቱ ያለውን ፖለቲካዊ ሁኔታ በትክክል አያንጸባርቅም ሲል ነበረ ከወዲሁ ሐሳቡን የገለጸው። ይህን ሐሳቡን ይበልጥ እንዲያብራራ ነበር የጠየኩት። እንግዲህ ለውይይቱ የተመረጠው ርዕስ የነበረው ሲቪል ማህበራት ሚና ዲሞክራሲን በማጽናት ዲሞክራሲን ኮንሶሊዴት በማድረግ ረገድ ምንድን ነው መሆን ያለበት የሚል ነው፣ እና የኔ የነበረኝ ቅሬታ ገና ከርዕሱ ላይ ዲሞክራሲን ወደ ማጽናት የምንሄደው መጀመሪያ ዲሞክራሲያዊ ስርዓት ተዘርግቷል ብለን ካመንን ነው። እንዳይቀለበስ ነው የምናጸናው። ነገር ግን አሁን ያለንበት ነባራዊ ሁኔታ የሚያመለክተው ገና ወደ ዴሞክራሲ ለመዘርጋት ገና በሽግግር ላይ ወይም መንገዱ ላይ ነን እና መንገዱም ቢሆን በጣም በብዙ ፈተና እየተንገጫገጨ ያለ እንጂ ገና ስሙዝ ወይም ደግሞ ቀላል መንገድ አይደለም። ስለዚህ ማውራት ያለብን የሲቪል ማህበራት ምን አይነት ሚና ሊኖራቸው ይችላል በሽግግር ወቅት ወደ ዲሞክራሲ ለመሸጋገር በሚደረገው ጥረት ውስጥ የሲቪል ማህበራት ምን አይነት ሚኖራ ሊኖራቸው ይገባል የሚል ነው። እንደውም እንደኔ እንደኔ አሁን በኢትዮጵያ የተደራጁ ሲቪል ማህበራት እንዳለመኖራቸው መጠን ሲቪል ማህበራት በሌሉበት ሁኔታ እንዴት ወደ ዲሞክራሲ መሸጋገር አለብን የሚል ራሱ ውይይት ማድረግ ያስፈልጋል ነው። ግን አንዳንድ ሰዎች ሽግግርና ሽግግር የሚደረግበትን የተያያዘ አድርገው ነው የሚያዩት። ማለት ኮንሶሌሽን ወይም ዴሞክራሲን ማጽናትና ሽግግር የተያያዘ ሂደት አይደለም። በእርግጥ ምንድን ነው አንዳንድ አር ዲሞክራሲ መንገድ ነው ይባላል መድረሻ አይደለም ስለዚህ ዲሞክራሲ ላይ አንደርስ ስለዚህ መንገዱ ራሱ ዲሞክራሲያዊ መሆን አለበት ነው ልክ ነው በእሱ መሰረታዊ እስማማለሁ ግን አሁን ለምሳሌ ሌጂቲሜት በሆነ ምርጫ ወይም ደግሞ ህዝባዊ ቅቡልነት ባለው ምርጫ የተመሰረተ የህዝብ ተወካዮች ምክር ቤት የለንም። በዛ መሰረት የተመረጠ እና የተለያዩ የፖለቲካ አመለካከቶችን የሚያስተናግድ ምክር ቤትም ይሁን የመንግስት የሚኒስትሮች ምክር ቤት የለም። ስለዚህ ያ በሌለበት ሁኔታ አንድ ቡድን በመሪነት እያሸጋገርኳችሁ ነው አካሄደም ዴሞክራሲያዊ ነው ሲል አጠያያቂ ይሆናል። በጣም ብዙ አጠያያቂ ነገሮችን ከዚህም ውጭ ማንሳት ይቻላል። ስለዚህ መንገዱ ራሱ ዴሞክራቲክ አይደለም የሚልም መከራከሪያ ማምጣት ይቻላል። ለዛ ነው ግን አንዴ ዴሞክራሲያዊ የሆነ ቅቡልነት ያለው ፍትሐዊ ምርጫ ከተካሄደ በኋላ በዛ መሰረት መንግስት ከተመሰረተ በኋላ የሚኖረው መንገድ ያ ዴሞክራሲ መንገድ ነው። ስለዚህ በሚቀጥለው እንዳይቀለበስ እንዴት እናጽናው ነው የሚለው ውይይት ሊመጣ ይችላል። መልካም እንደዛ ከሆነ በአንተ አመለካከት በአንተ አስተያየት የአሁኑ ሂደት የአሁኑ ሽግግር ቅድም ወዳልከው ዴሞክራሲ ወደ ማጽናት አደላዳዊ ሁኔታ ለመድረስ እንዴት ምንሄድ ይሻላል? እንግዲህ እስካሁን ድረስ ያለው ተስፋ መልካም ፈቃድ ብቻ ነው። ቢያንስ መንግስት ከፍተኛ አመራር ውስጥ ያሉ ሰዎች ዘንድ መልካም ፈቃደኝነት አለ። ግን በመልካም ፈቃደኝነት ላይ ብቻ መመስረት የለበትም፣ የዴሞክራሲ ሂደት ወይም የዴሞክራሲ ግንባታ ሂደት። ስለዚህ መሄድ የሚኖርብን ባለሙያዎችን፣ ገለልተኛ ባለሙያዎችን በጣም ማሳተፍ ያስፈልጋል። እንዳልኩት የተቋቋሙ ወይም በደንብ የተደራጁ ሲቪል ማህበራት የሉም። ስለዚህ ዲፔንድ ማድረግ ያለብን ገለልተኛ የማህበረሰብ ክፍሎች አሉ። ምሁራን፣ ለምሳሌ ምሁራንን አሳትፎ የአፋኝ የነበሩ አዋጆችን ለአንድ ፓርቲ ወገንተኛ የነበሩ ህዝባዊ ተቋማትን ከፍትህ አካላት አንስቶ የጸጥታ አካላት፣ የደህንነት አካላት፣ የምርጫ ቦርድ ወዘተ የመሳሰሉትን ተቋማዊም ስር ነቀል ለውጥ ለማምጣት ሪፎርም ለማካሄድ እንዲሁም አፋኝ የነበሩ አዋጆችን እና መመሪያዎችን ማስተካከል ያስፈልጋል። አሁን ይሄ የሲቪል ማህበራት ረቂቅ አዋጅ የዚህ አንድ አካል ነው። ምን ታስባለ በዚህ ረገድ ላይ? አዎ የክለሳው የዚህ አንድ አካል ነው ብዬ ነው የማስበው። እውነቱን ለመናገር አሁን ባለፉት ወራት ውስጥ ስናያቸው ከነበሩ ለውጦች በሙሉ ትልቅ ተስፋ የሚሰጠኝ አዋጆቹ ላይ የሚደረገው ክለሳ ነው። የእሱን ያክል ፋይዳ አለው ብዬ የምገምተውም ሌላ ነገር የለም። ምናልባት ለምሕረት የተደረገው ጥረት እሱን አወዳድር ይሆናል። ግን በዘላቂነት እስካሁን ድረስ ዴሞክራሲን ለመገንባት ትግል የሚያስፈልግ እንኳን ቢሆን መታገል የሚያስችል ምህዳር አልነበረም። አሁን ግን የአዋጆቹ መሻሻል የሲቪል ማህበራቱን አዋጅ ጨምሮ ሌሎችም በርካታ አዋጆች እየተከለሱ እንደሆነ ይታወቃል። የእነሱ መሻሻል ቢያንስ ዴሞክራሲን ለመገንባት የሚያስችል ምህዳር ይፈጠራል የሚል እምነት አለኝ። ስለዚህ ከዚህ በዚህ ሪፎርም ወቅት ወይም ሪፎርም በተባለው ወቅት ውስጥ የአዋጅ ክለሳውን ያክል ዋጋ የሚሰጠው ምንም አይነት ሌላ እርምጃ አላየሁም። ያንተን የውስጥ ስሜት ልጠይቅህና ምን ተስፋ አለህ? እስካሁን ባለው ሁኔታ በጣም ተስፋ ሰጪ ነው። ጥናት ግሩፕ ላይ የተሳተፉት ሰዎች፣ አዋጆቹን ለመከለስ የተሳተፉት ሰዎች ህገ መንግስታዊ መብቶች ዓለም አቀፋዊ ድንጋጌዎችንና ለስራ ማስቻልን አላማ አድርገው ነው አዋጆቹን እያሻሻሉ ያሉትና ከታዘብኳቸው ነገሮች ውስጥም እንደዛ ነው። ከዛ ቀናነት ያለ ይመስላል። ህዝቦችን እያወያዩ ነው። ስቴክሆልደሮችን እያወያዩ ነው። ስለዚህ እስካሁን ባለው ሁኔታ በጣም ደስተኛ ነኝ። መንግስት የደሊበሬሽ ናቸው እነሱ ይሄ ነው የደረስንበት ድምዳሜ። በጥናታችን መሰረት ህዝብም ስናወያይ ያገኘ ነው ግብአት ይህንን ነው። ስለዚህ በዚህ መሰረት አዋጁ ይሻሻል የሚሉት ላይ ጣልቃ ገብቶ አይ ይህንን አላስተካክልም ይህንን እናስተካክላለሁ የማይል ከሆነ በጣም ጥሩ ነው። መንግስት ጣልቃ የሚገባ ከሆነ ግን ፍርሃቴ፣ ወደኋላ የመመለስ ስጋቴ ይሁን ይሆናል ማለት ነው። በጣም አመሰግናለሁ። እኔም አመሰግናለሁ። መለስካቸው ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከተያያዙበት የአዲስ አበባ ፖሊስ ኮሚሽን ማረፊያ ክፍል የማምለጥ ሙከራ አላደረግኩም ሲሉ የሶማሌ ክልል የቀድሞ ፕሬዚዳንት አብዲ መሐመድ ዛሬ ለችሎት ተናግረዋል። ባለፈው ሐምሌ መጨረሻ ሶማሌ ክልል ዋና ከተማ ጅጅጋ ውስጥ ተከስቶ ከነበረው ሁከትና በጥብጥ ጋር በተያያዘ ተይዘው እስር ላይ የሚገኙት አቶ አብዲ መሐመድ ያረፉበትን በር መስታወት ሰብረው ለማምለጥ ሞክረዋል ሲል የፌዴራል ጠቅላይ አቃቤ ህግ አስታውቋል አብዲሌ ካለፈው ሳምንት አንስቶ ያሳዩት የነበረው ጠባይ የማምለጥ ሙከራ የማድረግን ሀሳብ ይጠቁም እንደነበረም ለቪኦኤ የጠቆሙት የፌዴራል ጠቅላይ አቃቤ ህግ የተደራጁ ድንበር ተሻጋሪ ና ሀገራዊ ጉዳት የሚያስከትሉ ወንጀሎች ጉዳይ ዳይሬክተር አቶ ፍቃዱ ጸጋ ከጠባቂዎች ጋር ግብ ግብ ይፈጥሩ ነበር ብለዋል። አቶ አብዲ መሀመድ እንዲያርፎ የተደረገበትን የአዲስ አበባ ፖሊስ ኮሚሽን ውስጥ የሚገኝ ክፍል በር መስታወት መስበራቸው ሊያመልጡ ሞክረዋል የሚል እምነት ማሳደሩን ዳይሬክተሩ አቶ ፍቃዱ ጸጋ ከቪኦኤ ዘጋቢ ሶራ ሀለኬ ጋር ባደረጉት ቃለ ምልልስ አመልክተዋል። ፈቃዱ ጸጋ በፌዴራል ጠቅላይ አካባቢ ሕግ የተደራጀው ድንበር ተሻጋሪና ሀገራዊ ጉዳይ የሚያስከትሉ ወንጀሎች ጉዳይ ዳይሬክተር ነው። ስለዚህ ይሄ ጉዳይ እርስዎን ይመለከታል? አዎ፣ በምርመራ ሂደት እኛ እንከታተላለን። አጠቃላይ ከባለፈው ሳምንት ቀጠሮ ከተመለሱ ጊዜ ጀምሮ ከማረፊያ ክፍላቸው ወጥተው ወደ ክፍል መመለስ ላይ ከጥበቃዎቻቸው ጋር ግብግብ ይፈጥሩ የነበረ መሆኑን፣ አልገባም፣ አልሄድም ተገቢ ያልሆኑ ባህሪ ያሳዩ የነበረ መሆኑን ከምርመራ ክፍሉ ሁነ መረዳት ይችለናል ከዛ ውጪ ታስሮ ያሉበት ክፍል የበር መስታወት መሰባበራቸውና ይህም ለማምለጥ ሙከራ ከማድረጋ የተያዘ መሆኑን ከሚያሳዩትን ባህሪ የተረዳ ነው እና በሩን ቢሮ መስታወቶቹ ተሰባብሯል። ከዛ በኋላም ጥበቆቹ እንዲገቡ ሲነግሯቸው ግብ ግብ ለመስጠት ሞክረዋል። ይሄ በተደጋጋሚ ጊዜ አንድ በህግ ጥራስ ላይ ያለ ተጠርጣሪ ከሚያሳየው ባህሪ የተለየ ዝም ብላይ ሰፈር ወንበዴ የሚያሳየው አይነት በህግ ጥራስ የሌለ ሰው የሚያሳየው አይነት ባህሪ ያሳዩ የነበረ መሆኑን ነው ከምርመራ ክፍል ባልደረቡት የተረዳሁት እና ይሄ ነው የነበረው። የትኛው መስኮት ነው የተሰበረው? የትኛ ፖሊስ ጣቢያ ነው እሳቸው አሁን አርፎ ያሉት? አዲስ አበባ ፖሊስ ኮሚሽን ውስጥ ያለ ማረፊያ ቤት ያሉት ያረፉበትን ክፍል መስታወት ነው የሰበሩት። እዛው ማለት ነው፣ እዛው ይሄ የተፈጠረው ባለፈው ሳምንት ነው። ከምርመራ ክፍል የተረዳሁት ባለፈው ሳምንት የጊዜ ቀጠሮ ከተሰጠ በኋላ መስከረም ሀያ ስምንት ማለት ነው፣ ከተመለሱ በኋላ ያሳየዋቸው የተለዋዋጭ ባህሪዎች አሉ። ከዛ ውጭ ግን በር መስበራቸው ዞሮ ዞሮ መስታወቱ ከተሰበረ የሚያመጡበት የሚወጡበት ሁኔታ ስለሚኖር ከማምለጥ ጋር የተያያዘ ተደርጎ የቀረበው ለዛ። ስለዚህ ለማምለጥ ሞክሯል ማለት ይቻላል። ያው በሩ ያስወጣቸዋል እንግዲህ አኖ የሰበሩት መስታወት የሚያስወጣቸው ነው ከተሰበረ በኋላ። ስለዚህ ምን እንዲያደርጉ በር ይሰብራሉ ብለን ነው ልንወስድ የምንችለው። ወር እሳቸው የተለያየ ምክንያት ሊሰጡ ይችሉ ይሆን አድርገን አንድ ሰው በር ሰብሮ የሚያስወጣ እንትን መስጠት መስታወትን መስበር በጥበቃ ላይ ያለ ሰው የራሱን እርምጃ ወስዶ ለማምለጥ ከመሞከር ውጭ ምን ይባላል የሚለው ነው። በእርግጥ ጥበቃው ጥብቅ ነው። በራሱ ግንዛቤ ይሄን ማድረግ እችላለሁ ብሎ ይፈጥን ይፈጽማል የሚል ግምት ነው። ሙሉ ሙሉ ነው። ሊያመልጥ ሞክሯል ለማለት የጥበቃውን ጥብቅ መሆን አያቅም ወይ፣ ይሄ ሰው ተገቢ ያልሆነ ባህሪዎች እያሳየ ነው ብያለው እና ቅድም ምን ልንል እንችላለን ነው ከዚህ ውጭ። አሁን ብቻቸው ነው ታስረው ያሉት ወይም ደግሞ ከሌሎች እስረኞች ጋር ነው የምገኙ ታስረው ያሉት ያው አቶ አብዲ ሲያዙም ጀምሮ በእርግጥ ለርሳቸውም ጥበቃ ማድረግ ይገባ ስለነበረ ለብቻቸው እንዲያዙ ነው የተደረገው። በወቅቱ የነበረው በህዝብ ዘንድ የነበረ ስሜት ስላለ ከእስረኛ ጋር ቢቀላቀሉ የሚፈጠሩ ነገሮች ይኖራሉ የሚል ግምት ስለነበረ ከሌሎች እስረኞች ጋር እንዲገናኙ አልተደረገም። ሰው የተቆጣ ሰው ነው የነበረው። አድ ተደርጎ አልተፈጸሙ የተባሉ በደሎችም አስከፊዎችም ስለነበሩ የተጠረጠሩበት ወንጀል እርምጃም ሊያስወስድባቸው ስለሚችል ለእሳቸው ጥበቃ መደረግ ባለበት እንደ አንድ ተጠርጣሪ ለብቻቸው መጠበቅ አለበት ፣ ጸጥታ ኃይሉ እጅ እስካሉ ድረስ። ስለዚህ ለብቻቸው እየያዙ ነው የተደረገው። ለብቻቸው የተያዙበትንም ክፍል ነው በር መስታወት የሰበሩት። ከዚህ ውጭ ደግሞ በእሳቸው ላይ ጫና እንደደረሰባቸው እየሰማ ነው ወይንም ደግሞ ያነበብ ነው። በእሳቸው ላይ የተደረገ ጫና እንደ አይነት ጥያቄ ቀርበው ያውቃል። ያው የጠቅላይ አቃቢ ጋር አንዱ ስራ ሰብዓዊ መብትን ከማስከበር አንጻር የእስረኛውን አያያዝ መከታተል ነው ያልኩት። ይህን ስራ ከጅምሩ ምርመራው ሲጀመር ጀምሮ ባለሙያዎችን መድበን ነው እኛ አብረን እየሰራ ነው ያለ ነው። ከጅምሩ እያንዳንዱ ሂደት ላይ እዚህ እዚህ ጋር በቦታው ድረስ በመገኘት እዚህ በፖሊስ ኮሚሽን በሚደረገው ምርመራ ላይ ባለሙያ በመደብ ነው የምንሰራውና እና ጊዜ ቀጠሮ ጥያቄ ላይ የመርማሪ ፖሊስ ማንዴት ስለሆነ እዛ ላይ መገኘት ካለመቻላችን በስተቀር ሌሎች ሰዎች ላይ ሂደቱን እየተከታተልን ነው የምንለው፣ ማንም ሰው ገብቶ ሊያየው በሚችል ሁኔታ ነው። ምናልባት እንደውም አንዳንዱ ሲያነሳ የነበረው ኦቨር ሆነ የእሳቸው ሁኔታ ቀኑ ሙሉ ያል ያልተቋረጠ ጥያቄዎች፣ ረዥም ሰዓት አብሯቸው የሚቀመጥ እንደዚህ እንደዚህ ምንድን ነው ለእሳቸው የተለየ ነገር ያደረጋችሁት የሚሉ አንዳንድ ወቀሳች ከመምጣታቸው በስተቀር እውነት ለመናገር የተለየ እሳቸው ላይ ጫና የሚሰጥን ነገር አለመያዙን ነው በእኛ በኩል የታዘብነው። እንደ አንድ ተጠርጣሪ እሳቸው ሁሉንም ዘዴ ለመጠቀም ሊሞክሩ ይችላሉ። ከዚህ ምርመራ ቆሞ እሳቸው ላይ የሚቀርበውም የሚጀምረውም ሂደት የሚቋረጥበትን መንገድ ፍርድ ቤት ለማሳመን የሚችሉትን ሁሉ ጥረት ያደርጋሉ ብዬ ነው የማስበው እና ባለፈው ጊዜም ሲያነሱ ነበር። አሁንም እሳቸው ይሄ ውሸት ነው ቢሉ የሚገርም አይደለም። ጫና አለብኝ ቢሉም የሚገርም አይደለም። የምንጠብቀው ነው ከሚያሳዩት ባህሪ አንጻ አቶ ፍቃዱ ጽጋ ስለ ጊዜው እጅግ አድርጌ አመሰግናለሁ። ይገልስትልን ሶራ ሀለኬን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ረሀብ የሌለባት ዓለም የዚህ ዓመት የዓለም የምግብ ቀን መሪ ቃል። ይህ ሀሳብ በተጨማሪም የዓለም የምግብና የግብርና ድርጅት ኤፍኤኦ ግብ ነው። ጥቅምት ስድስት በአለም ዙሪያ የሚካሄዱ ክንዋኔዎችም የምግብ እጥረት ላለባቸውና ለተራቡ ትኩረት ለመሳብና የሁሉም ሰው ምግብና የተመጣጠኑ ምግቦችን የማግኘት ዋስትና እንዲረጋገጥ ቅስቀሳዎችን ለማድረግ ይጥራሉ። ምንም እንኳን ምግብን ለሚያስፈልጋቸው በማድረስ በኩል ብዙ እርምጃ እየተካሄደ ቢሆንም ስርጭቱና ስኬቱ ግን በአለም ዙሪያ የተመጣጠነና የተስተካከለ አለመሆኑን የዓለም የረሃብ ሰንጠረዥ አሳይቷል። ያለፈው የአውሮፓ ዓመት 2017 ሪፖርትና ሰንጠረዥን እንደሚያሳዩት ስር በሰደደ ረሃብ ምክንያት የሚሰቃዩ በሚሊዮኖች የሚቆጠሩ ሰዎች ዛሬም አሉ። ብዙ ሀገሮች ባሉባቸው ቀውሶች ምክንያት አጣዳፊ የሆነ የምግብ አቅርቦት የሚያስፈልጋቸው ሲሆን ለበረታ ቸነፈርም የተጋለጡ ብዙ መሆናቸው ተገልጿል። የቴክኖሎጂና የሰው ሰራሽ አእምሮ ምጥቀት እየገባ ባለበት ደረጃ ዓለምን ለመመገብ ግዙፍ አስተዋጽኦ እንደሚኖረውም እየተነገረ ነው እንጂ በቴክኖሎጂ የተራመደው የዓለም ክፍል በድህነት ውስጥ የሚገኘውንና በማደግ ላይ ያለ ነው የሚባለውን ወደ ኋላ የቀረ ዓለም ለመድረስ የብዙ መሰናክሎችና ፈተናዎች እንዳሉበትም እየተነገረ ነው። ኤልዛቤት ሊ ከኦስተን ቴክሳስ ያጠናቀረችው ዘገባ አለ። ሰለሞን አባተ እንዲህ አቅርቦታል። በዓለም ዙሪያ ከዘጠኝ ሰዎች አንዱ ረሃብተኛ ነው። ቁጥሩ እያደገ መሆኑ የሚያሳስባቸው ብዙ ናቸው። ምክንያቱ ደግሞ ድህነት ብቻ አይደለም። በግጭቶችና በተፈጥሮ አደጋዎች ምክንያት የሚከሰተው ረሃብ እየጨመረ ሲመጣ እያስተዋልን ነን። ሮበርት ኦፕ የተባበሩት መንግሥታት የዓለም የምግብ መርሃ ግብር ኤፍ ፒ ባልደረባ ናቸው። የዓለምን የምግብ እጦት ችግሮች ለመጋፈጥ የሰብአዊ አገልግሎት ድርጅቶች አዲሱን የሰው ሠራሹን አእምሮ ወይም የቴክኖሎጂውን የረቀቀ ራስ አዘዝ ጥበብ ለመጠቀም እየመረጡ መሆናቸውን ሮበርት አፕ ይናገራሉ። የረቀቀው ራስ አዘዝ ቴክኖሎጂ እያበረከተልን ያለው የሰው ልጅን አቅም ማሳደግ ነው። ሰውን ወይም ሌሎች ሀብቶችን ስለ መተካት አይደለም እየተነጋገርን ያለ ነው ተጨማሪ ነገሮችን ስለ መሥራት ነው ንግግሩ። ስንሠራቸው ደግሞ በሰው አቅም ብቻ ከሚሠሩበት ብዛትና ጥራት በተሻለ ሁኔታ ለማውጣት ነው። ራሳዘዙ ምጡቅ ቴክኖሎጂ ወይም አርቲፊሻል ኢንቴሊጀንስ በምህፃር ኤአይ ይባላል። በማደግ ላይ ባሉ ሀገሮች ውስጥ የሚገኙ ገበሬዎችን ለማገዝ የሚያስችሉ ግዙፍ ቀመሮችን ለማስላት የሚያስችል ነው። በተጨማሪም በግጭቶችና በተፈጥሮ አደጋዎች የተጠቁ አካባቢዎችን ለይቶ ለማየትም ያስችላል። መረጃዎቹን ወይም ዳታዎቹን ገበሬዎች ከእጅ ስልኮቻቸው ማግኘት እንደሚችሉ የቢልና ሜሊንዳ ጌትስ ፋውንዴሽን ኡዪ ስቲዋርት አመልክተዋል። ያሉህን የተለያዩ መረጃዎችና የአፈር ካርታ መረጃ ኤአይ እንዲተነትንልህ ስታስገባ ለእኔ መረጃውን ልታቀብለኝ ትችላለህ። ይህም ማለት የማበቅለውን ተክል ወይም ሰብል መቼ መትከል ወይም መዝራት እንዳለብኝ፣ ምንና እንዴት መትከልና መዝራት እንዳለብኝ ትነግረኛለህ ማለት ነው ዚኒ ታታታ ደግሞ ኤክስፕራይዝ የሚባል ተቋም ባልደረባ ናቸው። ቴክኖሎጂዎቹን ሰው ሰራሹን አእምሮ፣ ራስ አዘዙን መሳሪያ ወይም ሮቦቶችን፣ ጠቋሚ መሳሪያዎችን አንድ ላይ ስታቀናጅ፣ ያኔ ተአምር ይፈጠራል። የሰብሉን መጠን ከማሳዎች በገፍ ለማፈስ የተመቸ ሆኗል ማለት ነው። ይሁን እንጂ ይላሉ የቢልና ሜሊንዳ ጌትስ ፋውንዴሽኗ ኡይ ስቲዋርት በማደግ ላይ ያለው ዓለም አዳዲሶቹን የቴክኖሎጂ ውጤቶች ለማግኘት በበዛው ጊዜ የመጨረሻው ነው። ዛሬ እየተራበ ካለው 815 ሚሊዮን ሰው ወደ 814 ሚሊዮን የሚሆነው የእጅ ስልክ እንደሌለው በውርርድ መናገር እችላለሁ። ቴክኖሎጂው ቢኖር እንኳ ሌሎች መሰናክሎች አሁንም እንደተደቀኑ ናቸው። ከእነዚህ ከሚራቡ ሰዎች ብዙዎቹ እንግሊዝኛ አይናገሩም። እናም ከእነዚህ ቴክኖሎጂዎች ጠቃሚ የሆኑትን መረጃዎች ካገኘን በኋላ ለእነዚያ ሰዎች ማስተላለፉም ራሱ አንድ ችግር ነው። እነዚህን የቴክኖሎጂ ውጤቶች ወደ እነዚያ በማደግ ላይ ያሉ ማኅበረሰቦች ዘንድ ለማድረስ ጊዜ ቢፈጅም፣ ግን እየተንጠባጠበም ቢሆን ዛሬ የምግብ እጥረት ለሚያንገላታቸው ገበሬዎች መድረሱ አይቀርም ይላሉ የላንድ ኦሌክስ ድርጅቱ ቴዲ በቀለ። ቴክኖሎጂው ተፈጥሯል። ትላልቅ ነዋይ አፍሳሾች ወደ አካባቢዎቹ ገብተዋል። አሁን ቴክኖሎጂውን የሚጣጣም እንዲሆን ለማድረግ እያረቅነው ነው። ይህ ደግሞ ዋጋውም አነስ እንዲል ያደርገዋል። ዛሬ በበለጸጉ አገሮች ውስጥ ያሉ ነገሮች በአራትና በአምስት ዓመታት ውስጥ ወደዚያ በማድረግ ላይ ያለ ዓለም ይደርሳሉ ብዬ አስባለሁ። የዓለምን የረሃብ ችግር ለመጋፈጥ ሥራ ፈጣሪዎች በየሀገሮቻቸው ውስጥ ማድረግ የሚችሉትን ሁሉ ማሰብና መላ መምታት እንዳለባቸው በሰብዓዊ አገልግሎት ተቋማት ውስጥ እየሠሩ ያሉት ባለሙያዎች ይመክራሉ። ዛሬ የተራቡ ሁሉ በቂ ምግብ እንዲያገኙ የታዳጊ ሀገሮቹ ገበሬዎች ሰው ሠራሹን አእምሮ አርቲፊሻል ኢንቴሊጀንስን መጠቀም እንዲችሉ መሰልጠን አለባቸው። እንግዲህ አድማጮች፣ የዛሬው የጋቢና ቪዮ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪዮይ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዮይን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔም መስታወት አድራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነበረ። መልካም ምሽት። በነገው ጉዞ እንገናኝ።